ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ሙሴ ደለለኝ በተባበሩት መንግስታት የንግድና ልማት ጉባኤ በአፍሪካ ዲቪዥን ወደብ አልባ አገራት እድገት የስራ ኃላፊ በተለይ ኢትዮጵያን አስመልክቶ በአሁኑ ወቅት ተደቅኖ ያለውን የኮሮና ቫይረስ ምጣኔ ሀብታዊ ጉዳቶች ለመገደብ ከውጭ እርዳታ በመጠየቅ ዕዳ ማሰረዙ በተጨማሪ ቅድሚያ ሰታ ልትከውናቸው የሚገባው የፖሊሲ ምላሾች ምን ሊሆኑ ይገባል ይላሉ። ይሄ በጣም መሰረታዊ ጥያቄ ነው ካሳሁን እንግዲህ ሁልጊዜ ሀገሮች አንድም ፖሊሲ ተግባራዊ በሚያደርጉበት ጊዜ በብዙ ነገሮች ላይ ተመስርተው ነው የሚወስዷቸው በእርግጥ ይሄ አሁን የተከሰተው አደጋ አንገብጋቢ ነው የሚወሰዱ እርምጃዎች መጀመሪያ በመከላከል ላይ ማተኮር ነው የሚያስፈልገው ከዛ በመነሳት አደጋው ከደረሰ ደግሞ አደጋውን ለመቀነስ የማከሙ ሕክምናውን የማስፋፋቱ የመድኃኒትና የሌሎች አቅርቦቶችን ማስተካከሉ እነኝህ ሁሉ የገንዘብ አቅም የሚወስኑ ነገሮች ናቸው። የሚገርምህ ነገር ይሄንን በሽታውን ለመከላከልም ሆነ ለመቆጣጠር የምትወስደው እርምጃ እጅግ አስፈላጊ ነው። በዚህ ላይ ምንም ጥያቄ የለም። ትልቅ ትኩረት መደረግ ያለበት ነው። የሰው ሕይወት መዳን አለበት። በጤና ተቋሞቻችን ላይ የሚደርሰው አደጋ መቀነስ አለበት። የጤና በጀት መጨመር አለበት። ይሄ ምንም የሚያጠያይቅ ነገር የለም። ግን እንደዚህ የምንወስዳቸው እርምጃዎች ደግሞ በኢኮኖሚ ላይ የጎን ጉዳቶች አሏቸው እና ይሄንን በሚገባ ማወቅ ያስፈልገናል። ምንድን ናቸው ጉዳቶቹ? የአጭር ጊዜ ጉዳቶች አሉ። የመካከለኛ ጊዜ ጉዳቶች አሉ። እና ነገሩ ከዘለቀ ደግሞ የረዥም ጊዜ ጉዳቶች አሉ። እና እነኝህን ጉዳቶች ለይቶ ማወቅ ለምንወስደው ፖሊሲ እና ለሚደረገው በመንግስትም ሆነ በደጋፊ አገሮች በኩል የሚደረጉ ድጋፎች ተጠናክተው እንዲቀጥሉ ለማድረግ እነኝህን ነገሮች ማወቅ ያስፈልጋል። ለምሳሌ ሶሻል ዲስተንሲንግ፣ ይሄ መራራቅ የምንለው መጀመሪያ የሚጎዳው የመስተንግዶ ዘርፎችን ይጎዳል። ሆቴሎች በከፍተኛ ደረጃ ይጎዳሉ። የንግድ ኢንዱስትሪዎች በከፍተኛ ደረጃ ይጠቃሉ። የመዝናኛ ሲኒማ ብትመለከት ሙዚቃ፣ ቲያትር፣ ኮንሰርቶችን ብትመለከት እነኚህ በሙሉ በጣም በከፍተኛ ደረጃ ይቆጥል። ለምን ሰው እንዳይገናኝ ስለሚደረጉ እነኚህ ደግሞ ሰው ሲገናኝ የሚደረጉ አገልግሎቶች ስለሆኑ እርምጃው እጅግ አስፈላጊ ነው፣ በጣም አስፈላጊ ነው። ግን በኢኮኖሚ ላይ ተጽዕኖ ይኖረዋል። ሁለተኛው ኢ-መደበኛ የምንላቸው ሴክተሮች አሉ። ኢንፎርማል ሴክተር የሚባለው በእኛ ሀገር በጣም በከፍተኛ ደረጃ ሰው ከእጅ ወደ አፍ በሆነ ንግድ በለው ወይም ኢንፎርማል በሆነ ኢመደበኛ በሆኑ የንግድ አይነቶች አዙሮ በመሸጥ ትላልቅ ነገሮች እንደ ዳቦ፣ ሽንኩርት ምናምን በመሸጥ የሚኖር ስለሆነ እነኚህ ነገሮች ሰው ገበያ እንዳያወጣ፣ ሰው ገበያ እንዳይሄድ፣ ሕይወት ለማዳን የሚደረገው ውሳኔ በእነኚህ ሴክተሮች ላይ ከፍተኛ ጉዳት ያደርሳሉ። ከዚህ ውጪ እንደምታውቀው ወረሽኙ በዓለም ላይ ከፍተኛ ጉዳት እያደረሰ ነው። ስራ አጥነት እየጨመረ ነው። ወደ ኢትዮጵያ የሚላክ ሐዋላ በተለይ ረሚተንስ የሚባለው በጣም ከፍተኛ ነው። የቅርብ እንትን የሚያሳየው ኢትዮጵያ በሁለት ሺ አስራ ስምንት ሁለት ሺ አስራ ዘጠኝ ወደ ሶስት ነጥብ ስምንት ቢሊዮን ይሄ እንግዲህ ፎርማሊ በትክክለኛውን ቻናል በባንክ እና በደንብ ተከፍሎ የሄደ ነው እና ብዙ ሰዎችን ደግሞ የሚልከው በእጅና በሰው ነው እና ከሶስት ነጥብ ስምንት እስከ አምስት ቢሊየን የሚደርስ ነው ወደ ኢትዮጵያ የሚሄደው አዋላ እና ይህም ደግሞ የሚልከው በተለያዩ ሀገሮች በትንሽ ስራ በአብዛኛው በትንሽ ስራ በጥቃቅን ስራዎች ላይ የተሰማራ ህዝብ ነው። ሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ እና በሌሎችም ሀገሮች ያሉ አውስትራሊያም ያሉ ሰው ሀገር ውስጥ ለቤተሰብ ለመደጎብ፣ በዚያም ለኢኮኖሚ የተለያዩ ነገሮችን ለማስፋፋት ለማድረግ የሚላገንዘብ ነው እና የሚገርምህ ነገር ወደ ውጭ ልከ ከምናገኘው ገቢ ቢያንስ ቢያንስ ከአንድ ነጥብ ሶስት ቢሊየን በላይ የበለጠ ነው። እንግዲህ አንድ ሀገር ወደ ውጭ ልካ ከምታገኘው ምርት ከዋላ የሚገኘው ገቢ ይህን ያህል ትልቅ ከሆነ እነኝህን ነገሮች የሚገኙ ኢትዮጵያውያን የሚጎዳ ስራ አጥነት የሚያደርስ ፣ ግማሹም እየታመመም እየሞተም ችግር የሚፈጥር ከሆነ በረሚተንስ ፍሎ ላይ ትልቅ ትልቅ ችግር ሊፈጥር ይችላል። ይሄ ብዙ ጊዜ ሲወራም ስለማልሰማ ኢትዮጵያ በተለይ ከወጪ ንግዷ የበለጠ እንደውም ውጪ ንግዷና ከውጭ ቀጥታ ኢንቨስትመንት የሚገኘውን ስደምር አሁንም ከረሚተንስ ካዋሪያ የሚገኘው ገንዘብ ከፍ ያለ ነው እና የሚጎዳበት ሁኔታ ይህንን ለማንሰራራት የሚደረጉ ሌሎች የፖሊሲ ደረጃዎች አሉ። እዛ ላይ እንመለሳለን። ሌላው ጉዳት የሚያደርሰው በቱሪዝም ላይ ነው። እንግዲህ የኢትዮጵያ ቱሪዝም በቅርብ መረጃ እንዳየሁት ወደ ሰባት ነጥብ አራት ቢሊየን ነው። ይህ እንግዲህ ትራቭሉን ጨምሮ ማለት ነው፣ የጉዞና የመስተንግዶን ሁሉን ጨምሮ ከቱሪዝም እና ከትራቭል የሚገኘው ገንዘብ። ይህ እንግዲህ ኢትዮጵያ አየር መንገድን ጨምሮ ማለት ነው ወደ ሰባት ነጥብ አራት ቢሊየን እና ወደ ሁለት ነጥብ ሁለት ሚሊየን ሕዝብ የስራ እድል የከፈተ ዘርፍ ነው። አጠቃላይ ሆቴሎችንም ምንምን ጨምሮ ማለት ነው ሰው አይሄድም ሲባል ሰው አይጓዝም ሲባል ትራንስፖርት የለም ሲባል ይሄንን ሴክተር በከፍተኛ ደረጃ የሚጎዳ ነው የሚሆነው እና ኢትዮጵያ አየር መንገድ አሁን የሚያደርጋቸውን በረራዎች ወደ ሰላሳ ሀገሮች የሚያደርጋቸውን በረራዎች ቀንሷል። ወደ ቻይና ቢያንስ ቢያንስ በቀን አይ ቲንክ ወደ አራት ወደ አምስት ጉዞ ነው የሚደረገው እና ይሄ ሁሉ በሚቋረጥበት ጊዜ በአየር መንገዱም ላይ የሚያደርሰው ክሳራ አለ። ኦልሬዲ እስከ ማርች መጨረሻ መሰለኝ ወደ መቶ ዘጠና ይዝ እናደርጋለን ብለዋል። ይሄ ነገር እስከ ሰኔ ከሀምሌ የሚቀጥል ከሆነ እንግዲህ ይዎችም በጣም በከፍተኛ ደረጃ ነው የሚሆነው። ይህን ለማነሳሌ ለምንድን ነው? የትኛው ዘርፍ ነው እየተጠቃ ያለው የሚለውን በትክክል ካላወቅን የምናወጣቸውን ፖሊሲዎች ያስተጓጉላል። አንድ ነጥብ ሊጨምርልህና እንግዲህ ለመከላከልም የሚወሰዱ እርምጃዎች የውጪ ንግዳችንን በተለይ ገቢውን የሚጨምሩ ናቸው። የፊት ጭንብሎች በአብዛኛው እንግዲህ በእርዳታም እየተገኙ ነው። ሀገር ውስጥም ለማምረት ጥረት እየተደረገ ነው። ግን እነኚህ በቂ ላይሆኑ ይችላሉ። ዓለም አቀፍ ጥራታቸው ላይ ጠብቁ ይችላሉ። የግድ ወይም ከእርዳታ ወይም በግዢ ወደ ሀገር መግባት አለባቸው። ለሕክምና የሚያስፈልጉ ሐኪሞቻችን የሚጠቀሙባቸው ቁሳቁሶች እጅግ አስፈላጊ ናቸው። እነኚህን በአጭር ጊዜ ለማደራጀት አቅምም የለም። ስለዚህ ከውጭ ተገዝተው የሚመጡ ናቸው እና በአጠቃላይ እነኚ ነገሮች ሲደመሩ በመንግስት በጀት ላይ ከፍተኛ ጫና ይፈጥራሉ። እንግዲህ መንግስት የሚያመጣው አቅም ስለሌለው የለው ወይ ከሀገር ውስጥ መበደር ነው ወይ ከውጭ መበደር ነው። የውጭ እዳችንን ያባብሰዋል። በቅርብ ሰምተህ እንደሆነ ወደ አምስት መቶ ቢሊዮን አካባቢ ለአነስተኛ እና ጥቃቅን ወይም ተጋላጭ የሕብረተሰብ ክፍሎችን ለመደጎም መንግስት ወደ መቶ ሀምሳ አምስት ሚሊዮን የአሜሪካን ዶላር ነው። ከሌሎች ሀገሮች ጋር ሲነጻጸር ይሄ በጣም ትንሽ አነስተኛ ነው፣ ግን ከመንግስት አቅም ጋር ስና- ስታነጻጽረው ደግሞ እጅግ ከፍተኛ ነው እና እነኚህ ነገሮች ተወሳስበው እንግዲህ በውጪ ንግዳችን ላይ ይቺ ነገር በተለይ ከቻይና ጋር ያለን ንግድ እጅግ እየበዛ መጥቷል። በገቢም በውጭም ንግድ ከቻይና ጋር የሚደረጉ የንግድ ትስስሮች እና የኢንቨስትመንት እና የፋይናንስ ሰንሰለቶች ትንሽ በዛ ሰፋ እያሉ ስለመጡ ቻይና ላይ የሚከሰት ማንኛውም ጉዳት የእኛንም ተጋላጭነት ከፍ የሚያደርገው ስለሆነ በተለይ በአጭር ጊዜ ውስጥ ኢንቨስትመንትን ባለማረጋጋት ወይም በመጉዳት የወጪ ንግድን በመቀነስ ራሱ ገቢ ምርት ከቻይና የምንገዛቸው ነገሮች እንዳጋጣሚ እንደንትን ላናገኝ እንችላለን በብዙ በፈለግነው ጊዜ እና በእነኚህ በነኞች ላይ ችግር ሊፈጥሩ የሚችሉ ጉዳዮች ናቸውና ምንድን ነው መደረግ ያለበት? ይሄ መሰረታዊ ጥያቄ ነው። አንደኛው እና መጀመሪያ መደረግ ያለበት ነገር መንግስት በተቻለው መጠን፣ ይሄ በጣም አስፈላጊ እርምጃ ነው። የጤና በጀት በብድርም ይሁን በእርዳታም የሚገኝ ይሁን በጤና ላይ የሚደረግ ርብርብ፣ ጤና ሲባል መከላከሉን ጨምሮ የሚደረግ ርብርብ በከፍተኛ ደረጃ መቀጠል አለበት። እንግዲህ ምንድን ነው የቫይረሱ ጉዳት በሰው እና በጤናችን ላይ ያለው በሚገርም ሁኔታ እስካሁን የተፈራውን ያህል አልሄደም፣ ግን ገና ነው እና ይሄ መዘናጋት እንዳይፈጥር ትልቅ ጥንቃቄ ሊደረግበት ያስፈልጋል። አንዳንድ ጊዜ ኖኖ እኛ ጋር የለም፣ ሽንኩርትና እንደዚህ ያድነናል፣ አረቄ መድኃኒት ነው እየተባለ ብዙ ሰው ከተጋለጠ በጣም አደገኛ ሊሆን ስለሚችል ምኞታችን እና ጸሎታችን በበለጸገው አለም እና በሌሎች ሀገሮች ያየነውን ጉዳት በህዝባችን ላይ እንዳናይ ነው ይሄ ማንም ሰው የሚመኘው የሚፈልገው ነው ይሄ ደግሞ ማለት አሁን ሰው አልተነካም ብዙ ሰው አልታመምብንም ብዙ ሰው አልሞተብንም ማለት ደግሞ በመከላከል ላይ የምናደርገውን ጥረት እንዳይቀንስ መዘናጋትን እንዳያስከትል እጅግ ከፍተኛ ጥንቃቄ ሊደረግ ይገባዋል ይሄ ወደኋላ የማይባል ነገር ነው ህይወትን ከማዳን እና በህክምና ተቋሞቻችን እና አቅማችን ላይ የሚደርሰውን አደጋ መቀነስ ከፍተኛ ጥንቃቄ የሚደረግበት እና ቅድሚያ የሚሰጠውን፣ ቅድም እንዳልኩ ያለው ልምድ ምንድን ነው? ወረርሽኙን መከላከል ሁልጊዜ የምንላለን፣ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው የምንለው አይደለም? ባህላችንም፣ አንዱ አባባላችንም እና ትልቅ ዋጋ አለ። እንዳልኩ በኢኮኖሚ ላይ ያለውን ጫና ይቀንሳል። በኋላም ኢኮኖሚው ቶሎ እንዲያንሰራራ መንገድ ሊፈጥር ይችላል። በሁለተኛ ደረጃ በኢትዮጵያ በኩል በመንግስት በኩል ቅድም ጠቃቀስነዋል። በተለይ ይህ መደበኛው ሴክተር በተለይ የኢንፎርማል ሴክተር ውስጥ ያለው ህብረተሰብ በጣም ተጋላጭ ስለሆነ በእነኚህ ላይ የሚደረግ እነኚህን ለይቶ የአጭር ጊዜ የእርዳታ ፕሮግራሞች በተለይ ሪሊፍ የመሳሰሉ ድጋፎችን ወደዛ ዳይሬክት የሚደረግበትን ውጭ ያለ ነውም አቅማችን በፈቀደ መጠን በተለያዩ በሚፈቀዱ ጎ ፈንድ ሚ ይህን እየረዳን ነው ያለ ነው እነኚህ የሚመጡ ገንዘቦችን በአግባቡ መጠቀም ያስፈልጋል። ምን አላየ ነውም ገና መጀመሪያ ላይ ስላለን የጉዳቱን መጠን የሚያስከትለውን አደጋ ገና ስላላየን ከአሁኑ የሚያስፈልገውን በበጀት አጠቃቀማችን ላይ ማድረግ ያለብንን በሚገባ አጥንተን ምክንያታዊ በሆነ ነገር ብቻ መጠቀም ያስፈልጋል። በሁለተኛ ደረጃ አላስፈላጊ ወጪዎች የሚባሉትን በመንግስት ደረጃ የሚሆን ይሄ ለግለሰብም የሚመለከት ነው። ግለሰብን የምንመክረው ነው መንግስትንም የምትመክረው አላስፈላጊ ወጪዎች እየተቀነሱ ፕራዮሪቲ ወደሚባሉ አደጋን የሚቀንሱ ኢኮኖሚ የሚያነጋጉ በራስ በጀት የራስን መጀመሪያ ስትጠቀም ነው ከውጭ የሚመጣውንም ፍሰቱን የምታስተካክለው። አላስፈላጊ የሆኑ ይሄ በብዙ የአፍሪካ ሀገሮች ትልቁ ችግር ነው። በሚወጣው ገንዘብ እና በሚሰራጨው በሚሄደው ስርጭት ትልቅ አካውንታቢሊቲ እና ሪስፖንሲቢሊቲ እንዲኖር ያስፈልጋል። አላግባብ ጥቅም ላይ እንዳይውሉ፣ ስርቆትና ምዝበራ እንዳይስፋፋ መንግስት የተቻለውን ሲስተምና ስርዓት ዘርግቶ እነኚህ ነገሮች መቆጣጠር አለበት። ቅድም አንስተነዋል። ታክስ ሪሊፍ የሚያስፈልጋቸው ካምፓኒዎች እና ኢንተርፕራይዞች በተለይ ኩባንያዎች ተለይተው መታወቅ አለባቸው። በተለይ ስራ የሚፈጥሩ በአሁኑ ጊዜ ሰራተኛ ከመቀነስ ሰራተኛ ይዘው ደሞዝ እየከፈሉ ያሉ ለኢኮኖሚው ትልቅ ድጋፍ እና የሚያደርጉ ብርታት የሚሆኑ እነኚህ ሴክተሮች እየተለዩ አስፈላጊው ድጋፍ እንዲደረግ ያስፈልጋል። አንድ ነገር ያላነሳሁት በአበባ ንግድ ላይ የአበባ ንግድ ኢትዮጵያ በአጭር ጊዜ ውስጥ ከፍተኛ ደረጃ ላይ የደረሰ ነው። ምርቱም ንግዱ እንደሚመስለኝ እስከ ቅርብ ጊዜ ድረስ ያየሁት መረጃ የሚያሳየኝ ሁለተኛ የወጪ ምርት እንግዲህ መርቸንዳይዝ የምንለውን የወደ ውጭ የሚላኩ እቃዎችን ብቻ ስንመለከት በሁለተኛ ደረጃ ያለ ነው እና ይሄ ወደ አውሮፓ የሚቀርብ ስለሆነ አውሮፓ ደግሞ ዘግቶ ስለሆነ፣ ኢኮኖሚውን በሙሉ ዘግቶ ስለሆነ በዚህ ንግድ ላይ በዚህ ዘርፍ ላይ በጣም ትልቅ ተጽዕኖ ሊያደርስ ይችላል። በእርግጥ የትኞቹ ናቸው እዛ ውስጥ የሚሰሩ የቀን ሰራተኞች የጉልበት ሰራተኞች አሉ፣ ተቀጥሮ የሚሰሩ አሉ። እና እነኚህን ለይተው በጣም በጣም ተጋላጭ የሆኑትን ወደ ድህነት እንዳይወድኩ እነኚህን ሴክተሮች ለይቶ በተለይ ምርታማ እና ጠቀሜታ ያላቸውን ሴክተሮች በደንብ ለይቶ የሚያስፈላጊው ድጋፍ የሚደረግበትን ሁኔታ እንግዲህ ድጋፍ ሲባል የገንዘብ ብቻ ላይሆን ይችላል። ቅድም እንዳልነው የታክስ ሪሊፍ አንድ ነገር ነው። ወደ ውጭ ወደ ሀገር የሚያስገባቸው ምርቶች ላይ የሚጫኑ ታክሶች እንዲቀነሱላቸው ማድረግ ሌላው እንትን ነው። መንግስት እያየ ደግሞ የሚያስፈልጋቸው ሌሎች ድጋፎች ካሉ ለምሳሌ ትራንስፖርትን በሚመለከት የትራንስፖርት ሰብሲዲን በማድረግ የሚደረጉ ሌሎች ተደጋጋፊ ፖሊሲዎች ሊኖሩ ይችላሉ እና እነኝህን እነኝህን ለይተን በደንብ ካወቅን የምንወስዳቸውን እርምጃዎች ለመንግስትም ደጋፊ የሆኑ የእርምጃዎችን መንግስትም ጠቃሚ የሆኑ እርምጃዎችን ሊወስድ ይችላል ብዬ ነው የማስበው። ቻይናን ጉዳይ አንስተዋል። ሁሌም ቀውስ ሲመጣ መልካም እድልንም ይዞ ይመጣል ይባላል። አባባሉም የቻይና ነው። ጆን ኤፍ ኬኔዲ ከሚወዱትም አባባል ቃል አንዱ ይሄ ነው። አሁን የተፈጠረው የዚህ የኮሮና ቫይረስ ቀውስ በተለይ ለቻይና ምን አይነት መልካም እድሎችን ይዞ ሊመጣ ይችላል በኢኮኖሚም ዘርፍ ሆነ በዓለም አቀፍ አመራርን በመያዝና ተጽዕኖ በማሳደር ደረጃ ከዛስ ባሻገር ምን አይነት ተግዳሮቶች እንደዚሁ ከፊቷ ሊደቀን ይችላል ይላሉ። ቅድም እንዳነሱት በተለይም ከአፍሪካ ሀገራት ጋር ያለው ግንኙነት በጣም የተሳሰረ ስለሆነ እነኚህን ሀገሮች ላይ ተጽዕኖ ለማሳደር ገንዘብም ድጋፍ ማድረግ የግድ ይላልና ከዚያ አኳያ በተለይ ከአሜሪካ ጋር ወይም ከምዕራቡ ዓለም ላይ ያለው ድህረ ኮቪድ-19 ምን ሊመስል ይችላል ይላሉ። ይሄ በጣም እንግዲህ መላምት ላይ የሆነን ካልሆነ አንዳንድ ጊዜ የኢኮኖሚክስ አስቸጋሪው ነገር ዳታ እና እንደዚህ መረጃዎች ከሌሉ በፊት በነበሩ ወደ ነበሩ ተሞክሮች መሄድ የግድ ይላል። ይሄ አሁን ብቻ የተጀመረ ሳይሆን በፊትም የነበረ ነው። እንግዲህ ምንድን ነው አንዳንድ ጊዜ እንዳልከው ከብሶች የራሳቸው እድሎችም ይዘው ይመጣል። ካልወደቅክ አትነሳም የሚባል አነጋገርም አለ። ይሄ መሰረታዊ ነው። ግን ምንድን ናቸው ያሉ ኦፖርቹኒቲዎች፣ እድሎች ምንድን ናቸው? እንዳልከውም ተግዳሮቶቹ ምንድን ናቸው? እንግዲህ ምንድን ነው ማየት የሚገባን ነገር፣ አንዳንድ ጊዜ የዚህ አይነት ቀውሶች በሚከሰቱበት ጊዜ ሌሎች የሚያስከትሏቸው ጉዳቶች አሉ። ጉዳቱ አንዱ ትልቁ ጉዳት ቅድም እንዳለው የዓለም ምርት መቀነስ ነው፣ ወይም በአጠቃላይ ጂዲፒ የምንለው ያሽቆለቁላል፣ እድገቱም ይቀንሳል፣ ሥራ አጥነት ይበዛል። ስራ አጥነት በሚበዛበት ጊዜ ደግሞ የራሱ የሆኑ በኢንካም ላይ በታክስ ላይ በኮርፖሬት ፕሮፊት ላይ ሁሉ የሚያደርጋቸው ተጽዕኖዎች አሉ። ግን ከዛ ተጽዕኖ ውጪ ደግሞ በተለይ በተለይ የዚህ አይነት ችግሮች ሰፋ እያሉ እያደጉ በሚሄዱበት ጊዜ ያልተጠበቁ ችግሮችን ሊያመጡ ይችላሉ። ያንዱ ትልቁ የግሎባል ጋቨርናንስ ችግር አሁን ያነሳው ነው። አንዳንድ ጊዜ የኢኮኖሚ ክራይሲስ ጦርነቶችን ተከትሎ ነው የሚመጣው። ኢኮኖሚ ክራይሲስን ተከትሎ ደግሞ ጦርነቶች የተከሰቱባቸው ጊዜያቶችም ስላሉ በተለይ የዚህ አይነት ችግሮች እየበዙ በሚሄዱበት ጊዜ አንዱ ነገር ናሽናሊዝም እንዲያይል መንገድ ይፈጥራል። ብሔረተኝነት ልበለው፣ ሀገር በራስ ኢኮኖሚ በራስ ሀገር ላይ በምትወስደው እርምጃ ላይ ነው የምታተኩረው። ይሄ ብዙ ጊዜ በተለያየ ጊዜ ትልቅ ችግሮችን ፈጥሯል። አንዳንድ ጸሐፊዎች እንደሚሉት በአስራ ዘጠኝ ሰላሳዎቹ የተከሰተው የዓለም ኢኮኖሚ ዝቅጠት ወይም ዲፕሬሽን የሚሉት ለሁለተኛው ዓለም ጦርነት ምክንያት ሆነዋል። ናሽናሊዝም በተለይ ሂትለርን የመሳሰሉ ሰዎች የቻንስለርነትን ቦታ እንዲያገኝ ትልቅ ምክንያት ሆነዋል። እንግዲህ ኢኮኖሚያችን ደቋል። ኢኮኖሚያችን መጠበቅ አለብን። ይሄ እንግዲህ ከውጭ በሚመጡ ምርቶች ከውጭ በሚመጡ ሰራተኞች በተለይ በማይግራንት ወርከርስ ላይ ጥላቻ እንዲያደር፣ ችግር እንዲፈጠር፣ በብሔራዊ በሀገራዊ ጽንፈኝነት ልበለው መሰለኝ ላይ እንዲያተኩሩ ምክንያት ሊሆኑ ይችላሉ። የኢኮኖሚ ክራይሲስ አሜሪካ ውስጥ ኦልሬዲ ተጀምሯል። እንግዲህ ፕሬዚደንት ትራምፕ ሲመጡ ጀምሮ አሜሪካ ፍረስፈሪስት ብለው ነው የጀመሩት እና ይሄ ትልቅ በዓለም አቀፍ ጋቨርናንስ ላይ በተለይ በዓለም አቀፍ በጋራ በመልቲላተራሊዝም ላይ ትልቅ ጫና እየወሰደ ነው የሚመጣው። ሀገሮች ደግሞ በራሳቸው ችግር እየተወጠሩ እዚህ ብሔረተኝነት የሀገራቸውን ብቻ ለመጠበቅ የሚያወጧቸው ፖሊሲዎች በዓለም አቀፍ ስርዓት ላይ ችግር ይፈጥራል። እንደምታውቀው አሁን ደብልችን በሚመለከት አሜሪካ የምታደርገውን ድጋፍ ለጊዜውም ማቆሟን ማቋረጧን አናውን ሰርጋለች ይሄ ከመልቲላተራሊዝም እየተወጣ በራስ ብቻ ላይ ተመስርቶ የራስን ሶሉሽን፣ የራስን መፍትሄ በሌሎች ሀገሮች ላይ ለመጫን ከሚደረግ ጥረ እንትን ተለይቶ የሚታይ አይደለም። እንግዲህ የዚህ አይነት ነገሮች ቻይና አሁን አቅሟም እየጎለበተ እየመጣ ስለሆነ ቻይና ሞር በመልቲላተራሊዝም ውስጥ አሜሪካ አፍሪካ ስጋ በወጣች ቁጥር የሚያሰጋው ነገር ይሄንን ነገር ጋፑን ለመሙላት ሀገሮች የግድ መሰባሰብ አለባቸው። ይሄ ለቻይና አንድ ትልቅ ኦፖርቹኒቲ ይፈጥራል ብዬ ነው የማስበው። እንደምታውቀው ቻይና አንድ ቻይና ፖሊሲ ነው የምትከትለው። ይህንን በሚመለከት ከአስር ከአስራ አምስት አመታት በኋላ አራት አምስት የሚሆኑ የአፍሪካ ሀገሮች ከቻይና ጋር አይደለም ከታይዋን ጋር ነው ግንኙነት ያላቸው። ለምሳሌ ስዋዚላንድን ብትመለከት፣ ቡርኪናፋሶን ብትመለከት እና ሌሎች ትናንሽ ሀገሮች ጋምቢያ የመሳሰሉት መጀመሪያ ግንኙነቱ ያላቸው ከታይዋን ጋር ነው ከቻይና ጋር ሳይሆን እና ይሄ ምንድን ነው በአፍሪካ ውስጥ በእርግጥ አሁን እየቀነሰ መጥቷል። ብዙዎቹ ወደ ቻይና እየተመለሰ ይሆናል። ቻይና ዋን ቻይና ፖሊሲ በአፍሪካ ላይ ከአፍሪካ ጋር ሰፋ አድርጋ በጥልቀት እንድትል እድል ይሰጣታል። እና ይሄ አንድ ሌላው እድል ነው። ሌላው እድል ግዴ ቅድም አንስተን ነካ አድርገነዋል ትንሽ። ብዙዎቹ ማምረቻ ካምፓኒዎች አምራች ካምፓኒዎች ወደ ኤዥያ ነው የሄዱት ከአውሮፓም ጭምር ማለት ነው። ይሄ ትርፍ ፍለጋና ወጪ ለመቀነስ በሚደረጉ የኤፊሽየንሲ ሲኪንግ የሚባሉ ካምፓኒዎች ናቸው ሙቪ እያደረጉ ያሉት። እና የበለጸጉ አገሮች በራሳቸው ችግር እየተወጠሩ በሄዱ ቁጥር ለቻይና ካምፓኒዎች ትልቅ እድል ይፈጥራል። በየሀገሩ ሄደው የራሳቸውን የማምረት አቅም እንዲዘረጉ ኔትወርክ ፕሮዳክሽን ኔትወርክ የምንለው እንዲተክሉ ከሀገሮቹ ጋር ተባብሮ ደግሞ ከሀገሮቹ ካምፓኒዎች ጋር የቻይና ካምፓኒዎች ተባብረው ሌሎች የሚያስፈልጉ ምርቶችን እንዲያመርቱ በበቂ ደረጃ የራሳቸውን ምርታማነት እንዲጨምሩ የራሳቸውን ትርፋማነት እንዲጨምሩ ትልቅ እድል ሊፈጥርላቸው ይችላል። ይህንን የምንለው የዚህ አሁን ያለው ቀውስ በአጭር ጊዜ በተለይ ከሰኔ ወይም ሐምሌ ድረስ ተቋጭቶ፣ ዓለም እንግዲህ ወደ ነበረችበት ቅድም ሳነሳል የረሳሁት አንድ ነገር የዚህ አይነት ቀውሶች በአጭር ጊዜ ቢቆሙም በኢኮኖሚ ላይ ያለው ተጽዕኖ ኢኮኖሚውን ደብ እስከሚያንሰራራ ድረስ ረዥም ጊዜ ሊወስድ ይችላል። ምን ያህል ጊዜ ይወስዳል የሚልም ጥያቄ ውስጥ ትንሽ ትናርገ ስለነበር ተሞክሮ ያለን የፋይናንሽል ክራይሲስ የቱ የሁለት ሺ ስምንት እና ሁለት ሺ ዘጠኝ በሁለት አመት ነው ወይም በአስራ ስምንት ወር አካባቢ ነው የቆመው ግን ኢኮኖሚ የማንሰራራት ነገር ከዛ በኋላ አራትና አምስት ዓመት ፈጅቶ ነበር። አስራ ዘጠኝ ሰላሳዎቹ ቀውሶች ቀውሱ ከታቆመ እስከ አስራ ዘጠኝ ሰላሳ ሶስት ድረስ ዘጥልቋል ግን ኢኮኖሚው ለማንሰራራት እስከ አስራ ዘጠኝ ሰላሳ ሰባት ሰላሳ ስምንት አምስት ዓመት እና በላይ ፈጅቷል። እና እንደ አጋጣሚ ሆኖ ይሄ ችግር ይሄ ወረርሽኙ በስድስት ወር ሙ ይሁን ካሁን በኋላ በአንድ አመቱ ጊዜም ቢያልቅ የኢኮኖሚ ተጽዕኖ ለተወሰኑ አመታት ሊቀጥሉ ይችላሉ። ምን ያህል እንደሚቆይ ስለማናውቀው በአሳምፕሽን ነው። እስከ ሰኔ እንኳን ድረስ ወይም ሐምሌ ድረስ አምፌታችን ሐምሌ ድረስ ቢያቆም የኢኮኖሚ ጫናው እስከሚቀጥሉት ሁለትና ሶስት አመታት ሊዘልቅ ይችላል እና አስፈላጊው ዝግጅት ረዘም ላለ ጊዜ የሚረዳል። ምንድን ነው ለማለት የፈለግኩት በአነሳው ጥያቄ ላይ የምንወስዳቸው ፖሊሲዎች ትንሽ በጊዜ ሰፋ ያሉ ጊዜን የሚወስዱ መሆን አለባቸው ዛሬ ተወስደው ነገ ኢምፕሊመንት ተደርገው የሚያቆሙ መሆን የለባቸውም ለማለት ነው። ለቻይናም ለአፍሪካ ሀገሮችም እድል ፈጥሯል ይሄ ነገር ሳልል ማለት ስላልፈለግኩ ነው። ባልሳታት ኬንያ ነው መሰለኝ የአርቲፊሻል ቬንቲሌተር ለመስራት ጥረት እየተደረገ ነው ያለው። ሩዋንዳም እንደዚህ ውጥረት እየተደረገ ነው ያለው። ኢትዮጵያም ከሐኪሞችና ከባህላዊ መድኃኒት ጋር አጋይተን መድኃኒት እንሰራለን የሚል ዝግጅት እየተደረገ ነው ያለው። ይሳካ አይሳካ ሌላ ነገር ነው። ግን የውስጥ አቅምን በመፍጠር በኩል ለዌስት አፍሪካ ሴኔጋል፣ ለምሳሌ በትልቁ ብዙ ሰው ሪከቨሪ ያደረገው ሴኔጋል ውስጥ ነው በዓለም ላይ እንግዲህ ሴኔጋል በጣም ትንሽ ኢኮኖሚ ነው እና ምንድን ነው የራሳቸውን አቅም ከነበረው ከራሳቸው ተሞክሮ ከሎክል በሀገራች በሀገር ውስጥ ባለ እንትን ተጠቅመው ይሄንን ነገር ለመቆጣጠር የተደረገ ጥረት በጣም በጣም የሚያስደስቅ ውጤት የታየበት ነው። ሳኒታይዘር ፕሮዲስ ያደረጉና ገበያን ያጥለቀለቀዋል። ዌስት አፍሪካ ውስጥ እንደዚህ ስንቸገር በምንቸገርበት ጊዜ መንግስትም አገርን ልክ እንደ ግለሰብ ልክ እንደ ሰው በክራይሲስ ጊዜ ቶሎ የማሰብ ቶሎ ቢሮክራሲን ትተን አንድን ነገር ቶሎ በፍጥነት ለማድረግ ተነሳሽነት ይፈጥራል እና ትልቅ ኦፖርቹኒቲ አለ። በኛ በስራ ቋንቋ ፕሮዳክቲቭ ካፓሲቲ ነው የምንለው። ይህንን ቶሎ ብሎ ለማንሰራራት እና ያለን አቅም አሟጦ ለመጠቀም እድል ይፈጥራል። የህብረተሰብ አመለካከትን ይለውጣል። ድሮው ከውጭ የሚመጣ መድኃኒት፣ ትልቅ ቫሊዩ አለን ብለን ነው የምናስበው። ከውጭ የሚመጣ ምግብ፣ ትልቅ ልብስ። አገር ውስጥ እየተመረቱ ያሉ የእጅ ጓንቶች፣ በየሀገሩ ማለቴ ነው ፊት ጭንብሎች፣ ማስኮች፣ የእጅ ማጽጃ ሳኒታይዘር የምንላቸው የራሳቸውን የአቅርቦት እና የማምረት ቼን እየፈጠሩ ነው ያሉት እና ይሄ ለአፍሪካ ለሌሎች ሀገሮችም ለቻይና ትልቅ እድል ነው የሚፈጥረው። እድሎቹንም ማየት አለብን ለማለት ነው። አቶ ሙሴ ደለለኝ በተባበሩት መንግሥታት የንግድና ልማት ጉባኤ በአፍሪካ ዲቪዥን ወደብ አልባ ሀገራት እድገት የስራ ኃላፊ ስለ ቃለ ምንልሱ እናመሰግናለን። እኔ በጣም አመሰግናለሁ። ከዛ ሚገስትልኝ